The voice of a አዲሱ የኢህአዴግ ሊቀመንበር ዶክተር አብይ አህመድ የፊታችን ሰኞ ለኢትዮጵያ ህዝብ ከሚያደርጉት ንግግር ብዙ እንደሚጠበቅ የቀድሞ ፓርላማ አባል አቶ ልደቱ አያሌው አስታወቁ። ከዶክተር አብይ የሚጠበቀው ግን ጥሩ ንግግር ብቻ ሳይሆን በፍጥነት ወደ ተግባር እንቅስቃሴ መግባት ነው ብለዋል። ወጣቱ መሪ ለውጥ እንዲያመጡ በቂ ጊዜ ሊሰጣቸው ሊታገዙም ይገባል ሲሉ አቶ ልደቱ ተናግረዋል። አቶ ልደቱን ያነጋገራቸው እስክንድር ፍሬው ተከታዩን አጠናቅረዋል። የፊታችን ሰኞ በፓርላማው እንዲካሄድ ቀጠሮ የተያዘለት ሥነ ሥርዓት ከባዓለ ሲመትን በላይ ነው። አዲሱ የኢህአዴግ ሊቀመንበር ዶክተር አብይ አህመድ በጠቅላይ ሚኒስትርነት ለኢትዮጵያ ህዝብ የሚያደርጉት የመጀመሪያ ንግግርም በብዙዎች ይጠበቃል። በተለይ ለለውጥ እንዲሰሩ የተመኙላቸው ተስፋ የጣሉባቸው ሁሉ ይህንን ንግግር በትኩረት መከታተላቸው አይቀርም። ይህ ንግግርና ቀሪውም ሥነ ሥርዓት በቀጥታ በቴሌቪዥን እንደሚተላለፍ ምንጮች ለአሜሪካ ድምፅ ገልጸዋል። ንግግሩ ስለ አዲሱ ሰው የፖለቲካ ዓላማና አገራዊ እቅድ የተሻለ ፍንጭ እንደሚሰጥም ይገመታል። ያኔ ጠቅላይ ሚኒስትር የሚባሉት ዐብይ አህመድ የመጀመሪያ ንግግር ምን አይነት ሊሆን ይችላል? የቀድሞው የፓርላማ አባልና የተቃዋሚ መሪ አቶ ልደቱ አያሌው አዎንታዊ ገጽታ እንደሚኖረው ይገምታሉ። ፈረንጆቹ ሮዚ የሚሉት አይነት በጣም የተዋበ በጣም የህብረተሰብን ቀልብ የሚስብ ንግግር ይዘው የሚመጡ ይመስለኛል። ብዙ ነገር በምንጠብቅበት ሁኔታ ነው እሳቸው ወደ ስልጣን የመጡት። አገሪቱ በጣም ከፍተኛ ችግር ውስጥ ነች። የሰላምና የመረጋጋት ትልቅ ችግር አለ። የህልውና አደጋ ችግር አለ። ህዝቡ ተስፋ አድርጎ የሚጠብቀው ነገር አለ። ለውጥ እየፈለገ ነው፣ ለውጥ እየጠየቀ ነው። ስለዚህ ከዛ ንግግር ብዙ ነገር ይጠብቃል፣ ብዙ ነገር ይጠብቃል። በእኔ እምነት ንግግሩ በዚህ ደረጃ የታሰበበት ይመስለኛል። ግን መታወቅ ያለበት ንግግር ብቻውን በቂ አይደለም። ህዝቡ መርካት ያለበት ንግግሩ ስለአማረ ንግግሩ የውስጥ ስሜቱን ስለኮረኮረው ሳይሆን ነገ ከነገ ወዲያ በሚወስዱት የተግባር እርምጃ ነው መደገፍም መነቀፍም ያለባቸው ብዬ ነው። ዶክተር አብይ አህመድ የገዢው ፓርቲ ሊቀመንበር ብሎም ቀጣዩ የኢትዮጵያ ጠቅላይ ሚኒስትር እንዲሆኑ የተመረጡት የኢህአዴግ ምክር ቤት ለስምንት ቀናት ያካሄደውን ስብሰባ ተከትሎ ነው። የእርሳቸው መመረጥም የተለያዩ አስተያየቶችን ማስከተሉን ቀጥሏል። አቶ ልደቱ አያሌው በእርሳቸው የአመራር ዘመን ላይ ተስፋ ቀጣሉት መካከል ናቸው። ያ ሁልጊዜ እንደምንለው የመሪ መለዋወጥ ድርጅቱ በአስተሳሰብ በመስመር በአመለካከት በፖለቲካ ባህል እስካልተቀየረ ተቀየረ ድረስ መሰረታዊ ለውጥ ይመጣል ብዬ ባላምንም መሪ የራሱ ተጽዕኖ ይኖረዋል ብዬ አስባለሁ። ከዚህ አንጻር እርሳቸው መሆናቸው ደስ ብሎኛል። አንዳንድ ነገሮችን ተስፋ አድርጌ እንድጠብቅ አድርጎኛል። በሁለት ምክንያት፣ አንደኛ ወጣት ናቸው። የዚህ የኢህአፓ መኢሶን ጄኔሬሽን አባል አይደሉም እና በተለያዩ መድረኮችም ደግሞ ስለመቻቻል፣ ስለመደማመጥ፣ ስለሀሳብ የበላይነት፣ ስለመግባባት ሲያወሩ ስለሰማ ሰማሁ። ምናልባት ይህን ይሄን ሀሳብ ከራሳቸው አልፎ የድርጅቱ ባህል ማድረግ ከቻሉ በኢትዮጵያ ፖለቲካ ትልቅ መርታ ያመጣል ብዬ አስባለሁ። ሁለተኛ ኢትዮጵያ ውስጥ አሁን ያለው ከፍተኛ የሆነ የፖለቲካ ቅራኔ ባንድ ጉዳይ የሚገለጽ ነው። የብሄር ማንነትና የኢትዮጵያዊ ማንነትን የማስታረቅ ጉዳይ ነው። እዚህም ላይ ደግሞ በጣም ሚዛናዊ የሆነ አስተሳሰብ ሲያራምዱ ሰምቻለሁ። በአንድ በኩል የብሔር መብት ህገ መንግስቱ ላይ ባለው መልኩ በተግባር መተርጎም አለበት የሚል፣ በሌላ በኩል ደግሞ እንደ ኢትዮጵያዊ አብሮ የመኖር ጉዳይ የምርጫ ጉዳይ አይደለም፣ ግዴታ ነው። ሁላችንም ኢትዮጵያዊ ነን። በኢትዮጵያ ታሪክ ምስረታ የተሳተፍንን ደማችን አጥንታችን ነው አብሮ ፈሷል። ስለዚህ በኢትዮጵያዊነት አብሮ የመቀጠል ጉዳይ የምርጫ ጉዳይ አይደለም የሚል ጠንካራ የሆነ አቋም ሲያራምዱ አይቻሉ። ይሄ አቋም ከሳቸው አልፎ የድርጅታቸው እንዲሆን ተጽዕኖ መፍጠር የሚችሉ ከሆነ በኢትዮጵያ ፖለቲካ ትልቅ የሆነ መርታ ወይም ደግሞ የፓራዳይም ሽፍት ነው ብዬ አምናለሁ። እነዚህ ነገሮች ተስፋ እንዳደርግ አድርገውኛል። ግን ይህን ስል እርግጠኛ ሆኛ አይደለም። ምክንያቱም ኢህአዴግን አሰራር እናውቃለን። አቶ ሽፈራውም ትናንት እንዳሉት በቡድን ነው የሚመራው፣ የዛ ቡድን መሪ ናቸው። ስለዚህ አሁን ባለው ሁኔታ ሀሳባቸውን ተቀባይነት እንዲያገኝ በማድረግ ረገድ ትልቅ ፈተና እንደሚኖርባቸው አውቃለሁ። ይችላሉ አይችሉም የሚለውን ነገርም የምናውቀው ወደፊት ይመስለኛል። እርግጠኛ ሆነን መናገር አንችልም። ግን በእኔ በኩል ትንሽ እምነት ተስፋ እንዳደርግ አድርጎኛል። ይሄ ሁለት ምክንያት ዶክተር አብይ ሰኞ የሚያደርጉት ንግግር በፍጥነት በተግባር መታገዝ እንዳለበትም አቶ ልደቱ ያምናሉ። በአዲሱ ጠቅላይ ሚኒስትር መወሰድ አለባቸው ካሏቸው እርምጃዎችም አንዳንዶቹን ጠቃቅሰዋል። ሕዝቡን ሊያሳምን በሚችል መጠን የሕዝቡን ጥያቄ ወደ መመለስ እንቅስቃሴ ውስጥ መግባት አለባቸው። አንዱና ዋናው የመጀመሪያው ስራቸው መሆኑን አለበት ብዬ እማምነው የተሀድሶ ሂደቱን ከኢህአዴግ እጅ አውጥተው ከአንድ ድርጅት እጅ አውጥተው አገራዊ ይዘት ባለው ተቋም እንዲመራ ማድረግ አለባቸው። በዛ የተሃድሶ ሂደት ውስጥ ኢህአዴግ ብቻ ሳይሆን ተቃዋሚዎች፣ ሲቪክ ማህበራት፣ ህብረተሰቡን በየደረጃው የሚወክሉ የህብረተሰብ ክፍሎች እንዲሳተፉ ማድረግ አለባቸው። እኔ ከዶክተር አብይ እንደውም የምጠብቀው ራሳቸውን በአንድ አደገኛ ወቅት ላይ የአገርን ህልውና ለመታደግ እንደመጡ ጊዜ ጊዜያዊ መሪ አድርገው ማሰብ መቻል አለባቸው። ራሳቸውን የሽግግር ሂደት መሪ አድርገው ማሰብ አለባቸው። በተለይ ደግሞ ከሁለት ዓመት በኋላ የሚመጣው ምርጫ በኢትዮጵያ ለመጀመሪያ ጊዜ በታሪክ ነጻና ፍትሃዊ እንደሚሆን የኢትዮጵያ ህዝብ በዛ ምርጫ ያለምንም ተጽዕኖ የሚፈልገውን መንግስት የሚመርጥበት እንደሚሆንና ከዛ በፊት ያሉት ሁለት አመታት ለዛ ምርጫ የኢትዮጵያ ህዝብና የኢትዮጵያ የፖለቲካ ኃይሎች ተጨባጭ የሆነ ዝግጅት የሚያደርጉባቸው መሆኑን ማብሰር ያለባቸው ይመስለኛል። ዋናው ቁልፉ ጉዳይ እሱ ነው። ዶክተር አብይ አህመድ ወደ ከፍተኛው የመንግስት ስልጣን እየመጡ ያሉት ኢትዮጵያ ባልተቋጩ ፖለቲካዊ ችግሮችና በቀጠሉ ፈታኝ ሁኔታዎች ውስጥ ባለችበት ወቅት ነው። ይህ ደግሞ ከእርሳቸው የጠቅላይ ሚኒስትርነት ጊዜ ብዙ እንዲጠበቅ ምክንያት ሆኗል። አቶ ልደቱ እንደሚያስጠነቀቁት ግን ወጣቱ መሪ ለውጥ እንዲያመጡ በቂ ጊዜ ሊሰጣቸው ይገባል። እርሳቸው ብቻቸውን ብዙ ተአምር ይፈጥራሉ ብዬ አልጠብቅም። ግን እንደ አዲስ ወጣት መሪ የእምነት ዕዳ ወይም ዘ ቤኔፊት ኦፍ ዘ ዳውት መስጠት አለብን ብዬ አምናለሁ። መጠበቅም ያለብን እንዲወድቁ ሳይሆን ውጤታማ እንዲሆኑ መሆን አለበት። በዛ ረገድ መርዳት መተባበር ያለብንን ነገር ሁሉ ማድረግ አለብን ብዬ አምናለሁ። የምንተባበራቸው ሰላማዊ ሰልፍ በማድረግ መፈክር በማሰማት አይደለም። የምንተባበራቸው ጊዜ በመስጠት ፋታ በመስጠት የሚያደርጓቸውን በጎ ነገሮች በማድነቅ በማበረታታት፣ ሊያደርጓቸው የሚገባቸውን ደሞ ቀሪ ነገሮች በአግባቡ በማሳየት በዚህ ልንተባበራቸው ይገባል ብዬ አምናለሁ። የፊታችን ሰኞ ጠዋት በፓርላማ እንዲካሄድ ቀጠሮ በተያዘለት በዓለ ሲመት የሃይማኖት መሪዎች ዲፕሎማቶችና በርከት ያሉ ሌሎች እንግዶች እንደሚገኙ ይጠበቃል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ።